የኮርሱን በሰርቶ ስሪት ውስጥ መዝግበንሎታል። ይህ ማለት በኮርሱ ውስጥ እኛ ይዘቱን ከመገምገም በስተቀር በነፃ ከመዳሰሶና በማንኛውም ቅደም ተከተል የእርሶ ተሞክሮ እንደ ተማሪዎቹ ተመሳሳይ ይሆናል።